ለኮሮና ቫይረስ መከላከያ የሚሆን ደህንነቱ የተረጋገጠና ውጤታማ ክትባት በስፋት ጥቅም ላይ ለመዋል እስከ መጪው የአውሮፓ ዓመት አጋማሽ ላይ ደርስ እንደሚችል የዓለም የጤና ድርጅት አስታውቋል። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችው ዘገባ አለ ቆንጅታ እየታቀርበዋለች። ሰው ክትባቱ ፈጥኖ ሊደርስልን ነው የሚለውን ጉጉትና ተስፋ በልክ እንዲያደርገው የጤና ባለስልጣናት እየመከሩ ናቸው። በጤና ላይ አደጋ የማያስከትልና በደንብ ውጤት የሚያመጣ ክትባት እንደዚህ በይድረስ በይድረስ ተቻክሎ መስራት የሚሆን አይደለም ጊዜ ይጠይቃል እያሉ ነው። የዓለም የጤና ድርጅት ክትባት ፍለጋው በተገቢው መንገድ የማከናወኑ ሂደት በደንብ እየተራመደ እንደሆነ እየገለጸ ነው። ከስድስት እስከ ዘጠኝ የሚደርሱ ክትባቶች በአሁኑ ጊዜ ሶስተኛ ምዕራፍ የሰው ላይ ሙከራ ደረጃ ላይ እንዳሉ ነው ያመለከተው። በእነዚህ በጥንቃቄ በተዘጋጁ ሙከራዎች በሺዎች የተቆጠሩ ሰዎች እየተሳተፉ መሆናቸውን የዓለም የጤና ድርጅት ቃል አቀባይ ማርግሬት ሀሪስ አመልክተዋል። የኮሮና ቫይረስ ክትባት ጥቅም ላይ እንዲውል ከመፈቀዱ በፊት የጤና ስጋት የማያስከትልና ቢያንስ በሙከራው ከሚሳተፉት ሃምሳ ከመቶውን ከቫይረሱ መከላከል መቻሉ መረጋገጥ አለበት ሲሉ አሳስበዋል። አያይዘውም በተጨባጭ ያለውን ሁኔታ ካየን ከመጪው የአውሮፓውያን 2021 አጋማሽ በፊት በስፋት ክትባት ለህዝብ መስጠት ይጀምራል ብለን አንጠብቅም ነው ያሉት። በመቀጠልም የዓለም የጤና ድርጅቷ ቃል አቀባይ ለቪኦኤ በሰጡት ቃል መንግስታት ክትባት መቼ በአጣዳፊ ሁኔታ ወይም ለአጠቃላይ ጥቅም እንደሚያውሉ ደብሊዮቹ አይደለም የሚነግራቸው የየራሳቸውን ውሳኔ መውሰድ አለባቸው ብለዋል። ነገር ግን ይህን ወረርሽኝ ድራሹን የሚያጠፋ ክትባት እየደረሰ ነው ብሎ ለሕዝብ ያልሆነ ተስፋ መስጠት እንደማይገባ እናስጠነቅቃለን ብለዋል። ደግመን ደጋግመን እንደምንናገረው ማንም ቢሆን ክትባት ይህን ሁሉ ችግር ይፈታል ወይም የሆነ ተአምረኛ መድኃኒት ይገኛል በሚል ቁጭ ብሎ አንዳች የአስማት መፍትሄ ሊጠብቅ አይገባውም። አሁን ማድረግ የሚገባን የቫይረሱን መዛመት ሊገቱ የሚችሉ ተግባራት ቋሚ ልማድ አድርገን ያለማቋረጥ መፈጸም ነው። እነዚህ እጆችን መታጠብ፣ በአካል አለመቀራረብ እና የአፍና የአፍንጫ መሸፈኛዎችን ማድረግ ነው። ሀገሮች ሁሉ በክትባት ፍለጋው ስራ ተባብረው መስራት እንዳለባቸውም የዓለሙ የጤና ድርጅት ቃል አቀባይ አሳስበዋል።